ዛሬ በሚኖረን ቆይታ ሳምንታዊውን የመንፈስ ሳይት የተሰኘውን ፕሮግራም ይዘንላችሁ ቀርብናል። ስለ አብሮነታችሁ ጌታ ይባርካቸው እያልን በቀጥታ ወደ መልእክቱ እንተላለፋለን። በስልክ መስመራችን 0115511199 በመደውል በመልእክት ሳጥን ቁጥራችን ደግሞ ዓለም አቀፍ አድቬንቲስት ሬዲዮ የፖስታ ሳጥን ቁጥር 145 አዲስ አበባ ብላችሁ በመጻፍ አስተያየቶቻችሁንና ጥያቄዎቻችሁን ብታደርሱን ልናስተናግዳችሁ በደስታ እንጠብቃችኋለን። ደውሉልን፣ ጻፉልን። ወደ ፕሮግራሙ እንተላለፍ። ጌታ ይባርካችሁ። እንደምን ሰነበታችሁ የተወደዳችሁ ተመልካቾቻችንና አድማጮቻችን በየስፍራው ያላችሁ ሁሉ እግዚአብሔርን እጅግ አድርጌ አመሰግናለሁኝ። እንደገና ደግሞ አብረን የመጽሐፍ ቅዱስ ጥናትን ለማጥናት ይህንን ጊዜ እግዚአብሔር ስለሰጠን እግዚአብሔር የተመሰገነ ይሁን። ባለፈው ጊዜ እንደጀመረው እንደጀመርነው አፖካሊፕስ በሚል ርዕስ የመጽሐፍ ቅዱስ ጥናትን እያደረግን ያለነው ይህ ክፍል እጅግ በጣም ክቡር የሆነና ታላቅ በረከት ያለበት ክፍል እንደመሆኑ መጠን እግዚአብሔር በበረከቱ እንዲጎበኘን ዛሬም እንደለመድነው በእግዚአብሔር ዙፋን ፊት ተንበርክኬ፣ እናንተም በያላችሁበት ሆናችሁ በጸሎት አብረን ወደ እግዚአብሔር እንድንቀርብ እጋብዛችኋለሁ። እንጸልይ ቅዱስና ዘላለማዊ ሆንክ፣ ቸርና ሩሩ ፈቃር አባት፣ ክቡር የሆነውን ታላቁን ያንተን ቃል ልንከፍት በፊትህ ቀርበናል። ይህንን ከማድረጋችን በፊት ግን እንደ ተስፋ ቃልህ መሠረት ቃልህን እንድትገልጽልንና እንድታበራልን የምትልከውን ታላቁን ቅዱስ መንፈስህን ደግሞ ድምፅ እንድንሰማ እኔና በያሉበት ሆነው ይህንን ፕሮግራም የሚከታተሉት ወገኖቼ ከበረከትህ ተካፋይ እንድንሆንና ወደ እውነት ሁሉ እንድትመራን መንፈስህን ልከህ እንድታሳውቀን እነሆ በተከበረው ዙፋንህ ፊት ቀርበናል። አባት ሆይ አንተ በተለየ ሁኔታ ይህንን ጊዜ እንድትባረክ እለምንሃለሁ። አብረህን ሁን፣ በረከትህን አትረፍርፈ ስጠን። እንግዲህ ማስተዋልና ጥበብን ጨምረልን፣ በክርስቶስ ኢየሱስ ስም አሜን። ባለፈው እንደጀመር ነው አፖካሊፕስ ማለት መገለጥ ወይም ራእይ ማለት እንደሆነ ተመልክተናል። ይህ ራእይ ይህ መገለጥ እግዚአብሔር ለልጁ ለጌታችን ለኢየሱስ ክርስቶስ የሰጠው ክርስቶስም በመልአኩ ልኮ ለዮሐንስ በፍጥሞ እንደ ሴት ለተቀመጠው ለዛ ለስደተኛ ለዛ ምርኮኛ ለዛ ግዞተኛ ለዮሐንስ የገለጸለት ዮሐንስ ደግሞ ለእኔና ለእናንተ ይደርስ ዘንድ በመጽሐፍ ጽፎ የላከልን በረከት ሁሉ ያለበት የበረከት መጽሐፍ እንደሆነ ባለፈው ጊዜ ተነጋግረናል። ሁል ጊዜ ስንጀምር እንደምናደርገው ሁሉ ይህን መጽሐፍ የሚያነቡ የትንቢቱን ቃል የሚሰሙና በውስጡ የተጻፈውን የሚጠብቁ ብፁዓን ናቸው ይላል ራይ ዮሐንስ ምዕራፍ አንድ ቁጥር ሦስት ስለዚህ ወንድሞቼ ና እህቶቼ እኔ ይህን ሳነብ እባረካለሁ እናንተም ደግሞ ስትሰሙ ትባረካላችሁ እንደገና የተስፋውን በዚህ ውስጥ ያለውን የተስፋውን ቃል ስንጠብቅ ደግሞ እንባረካለን ይህ ግሩም ድንቅ የሆነው ተስፋ ፍጡም ከምትባለዋ ደሴት በሽምግልና ወቅት ብዙ መከራ ከደረሰበት ከዮሐንስ በእድሜው ከገፋው ከዮሐንስ በፍጹም እንደ ሴት ሞቱን ይጠባበቅ ከነበረው ከዮሐንስ ነገር ግን ታላቅ ተስፋ የበራለት ኢየሱስ የጠራው ኢየሱስ ያናገረው ዮሐንስ ለእኔና ለእናንተ ያስተላለፈው ግሩም ድንቅ መልእክት ስለሆነ ከመልእክቱ በረከትን እንደምናገኝ ጥርጥር የለውም የዛሬው ርዕሳችን በመቅረዞቹ መካከል ይላል በመቅረዞቹ መካከል። ባለፈው ጊዜ ያለፈውን ፕሮግራም ስንጨርስ መጨረሻ ላይ እንደተመለከትነው ዮሐንስ በፍጥሞ ደሴት በነበረበት ጊዜ አንድ ድምፅ እንደሰማ የሚያናግረኝንም ድምፅ ይላል። በራእየ ዮሐንስ ምዕራፍ 1 ቁጥር 12 የሚያናግረኝንም ድምፅ ለማየት ዞር አልኩ ይላል። ዞርም ብዬ ሰባት የወርቅ መቅረዞችን ተመለከትኩኝ። ከዛም በኋላ በመቅረዞቹ መካከል የሰው ልጅ የሚመስለውን አየው። እርሱም እስከ እግሩ ድረስ ልብስ የለበሰ ደረቱንም በወርቅ መታጠቂያ የታጠቀ ነበር ይላል እና ይሄ ብቻ ሳይሆን ፊቱንና መልኩን ሲገልጸው ደግሞ በራ ዮሐንስ ምዕራፍ 1 ቁጥር 14 እና 15 ራሱና የራሱ ፀጉር እንደ ነጭ የበግ ፀጉር እንደ በረዶም ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበረ። ድምፁም እንደ ብዙ ውሃዎች ድምፅ ነበር ይላል። ግሩም ድንቅ የሆነው የኢየሱስ መገለጽ። በቀኝ እጁ ደግሞ ሰባት ከዋክብት ነበሩ። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚያበራ እንደ ፀሐይ ነበረ። ዋው ይህንን ትልቅ ትንግርት ትልቅ መገለጥ እኛ ራሳችን በምናነብበት ጊዜ መጽሐፉ እንደተናገረን በረከትን እናገኛለን። ጌታችን ኢየሱስ ክርስቶስ በምን አይነት ሁኔታ ነው የተገለጸለት? በጣም የሚያስገርም ነው እና ሁኔታ ሁሉ አንድ አይነትን ነገር ያሳስባል። የለበሰው በፍታ ልብስ እንደገናም ደግሞ የታጠቀው የወርቅ መታጠቂያ ምንም ጥርጥር የለውም። ይህ ካህናቶች ወይም ሊቀ ካህናቶች ያደርጉት እንደነበረ እንደሆነ እንመለከታለን። ይህ ዋና ነገር ነው። ጳውሎስ ሲናገር ሳለ በህብራውያን ምዕራፍ 1 ቁጥር 8 አንድና ሁለት ከተናገርነው ውም ዋና ነገሩ ይህ ነው። በሰማይ በግርማው ዙፋን ቀኝ የተቀመጠ እንዲህ አለ ሊቀ ካህን አለን እርሱም የመቅደሱና የእውነተኛ የእውነተኛይቱ ድንኳን አገልጋይ ነው። እርሷም በሰው ሳይሆን በእግዚአብሔር የተተከለች ናት ይላል። ወንድሞች፣ እናቶች ጌታችን ኢየሱስ ክርስቶስ ለዮሐንስ ሲገለጽለት፣ ጳውሎስ አስቀድሞ የተናገረውን ወይም ጳውሎስ ሲናገር የምናውቀውን ሁኔታ እያረጋገጠለት ነው ያለው። በሰማይ በግርማው ዙፋን ቀኝ የተቀመጠ እንዲህ አለ። ሊቀ ካህን አለን ይላል እና በሰማይ ሊቀ ካህን አለን። ስለዚህ ለዮሐንስ በወርቅ መታጠቂያ ታጥቆ የታየው ክርስቶስ ኢየሱስ የሊቀ ካህንነት ልብስ ለብሶ እንደተገለጸለት እንመለከታለን። በዚሁ በዕብራውያን መጽሐፍ ምዕራፍ ዘጠኝ ላይ ደግሞ ሄደን በምንመለከትበት ጊዜ ምዕራፍ ዘጠኝ ከቁጥር 11 ጀምሮ እንደዚህ ይነበባል ነገር ግን ይላል ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀካህን ሆኖ በምትበልጠውና በምትሻለው በእጅም ባልተሰራችው ማለትም ለዚህ ፍጥረት ባልሆነችው ድንኳን የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም ይላላል። ጌታችን ኢየሱስ ክርስቶስ ከሞተ በኋላ ከሞት ከተነሳ በኋላ በመስቀል ላይ የፈሰሰውን የራሱን ደም ይዞ በእጅ ወዳልተሰራች ቤተ መቅደስ በሰማይ ወዳለች ወደዛ እንደገባ የእግዚአብሔር ቃል ያረጋግጠልናል። ወደ ቤተ መቅደስ ውስጥ ነው የገባው፣ ለእኛ ሊታይ ነው የገባው እና ሊቀ ካህናችን ሆኖ ነው ክርስቶስ ኢየሱስ ወደ ቤተ መቅደስ ውስጥ የገባው። ስለ ሊቀ ካህናት በምንመለከትበት ጊዜ መጽሐፍ ቅዱሳችን ሊቀ ካህንነትን በሚመለከት የመጀመሪያው ሊቀ ካህን አሮን እንደሆነ እናስታውሳለን እና በዘሌዋውያን ምዕራፍ 16፡33 እስከ 34 ላይ ሄዳችሁ በምትመለከቱበት ጊዜ እንደዚህ ይላል ለቅድስተ ቅዱሳኑም ያሰሬ ለመገናኛው ድንኳን፣ ለመሰዊያውም ያሰሬ ለካህናቱም፣ ለጉባኤውም፣ ለሕዝቡም ሁሉ ያሰሬ ይህም አንድ ጊዜ በአመት ለእስራኤል ልጆች ስለ ኃጢአታቸው ሁሉ ያሰርይ ዘንድ የዘላለም ስርዓት ይሁንላችሁ። እግዚአብሔርም ሙሴን እንዳዘዘው እንደዚሁ አደረገ። ሊቀ ካህኑ ከሌሎች ካህናቶች የተለየ ስራ እንደነበረው መጽሐፍ ቅዱሳችን ይናገራል። እና ሊቀ ካህኑ አመቱን ሙሉ ሰዎች እየመጡ ሲናዘዙት የነበረ ኃጢአትና በግ የተሰዋ ደሙ ወደ ቤተ መቅደስ ውስጠኛው ክፍል ገብቶ በመጋረጃው ላይ የተረጨ ኃጢአታቸው ወደ መቅደሱ ሲተላለፍ የቆየውን ሁሉ የአመቱን ሁሉ ጠቅላላውን ሁሉ የቤተ መቅደሱን የመገናኛ ድንኳኑን የጠቅላላ የመሰዊያውን ሁሉ ኃጢአት የሚያሰሪ የሁሉንም ኃጢአት የሚያሰሪ ሊቀ ካህን እንደሆነ ይህንን አገልግሎቱን ደግሞ በአመት አንድ ጊዜ እንደሚያደርግ መጽሐፍ ቅዱስ ይናገራል። ከዚሁ ጋር ጨምረን በምንመለከትበት ጊዜ የመጀመሪያው ሊቀ ካህን አሮን ሲያደርገው የነበረውን አይነት ስርዓት እንመለከታለን። በዘፀአት ምዕራፍ 28 ቁጥር 29ና 30 አሮንም ወደ ቤተ መቅደሱ በገባ ጊዜ በእግዚአብሔር ፊት ለዘላለም መታሰቢያ የእስራኤል ልጆችን ስም ስሞች በፍርድ በደረቱ ኪስ ውስጥ በልቡም ይሸከም። በፍርዱ በደረቱ ኪስም ውስጥ ኦሪምና ቱሪምንም ታደርጋለህ። በእግዚአብሔርን ፊት በገባ ጊዜ በአሮን ልብ ላይ ይሆናሉ። አሮንም በእግዚአብሔር ፊት ሁል ጊዜ የእስራኤል ልጆችን ፍርድ በልቡ ላይ ይሸከማል። በጣም የሚደንቅ ነው እና ካህናቱ በተለይ ሊቀ ካህኑ በዚህ በደረቱ ላይ አስራ ሁለት የከበሩ ድንጋዮች የሚቀመጡበት ስፍራ እንዳለ እንመለከታለን። እነዚህ አስራ ሁለት ድንጋዮች የከበሩ ድንጋዮች እንቆ አልማዞች ናቸውና እነዚህ አስራ ሁለቱ አስራ ሁለቱን ነገዶች ይወክላሉ። የእስራኤል አስራ ሁለት ነገዶችን ይወክላሉ እና እነዚህን ተሸክሞ ነው የሚገባው ወደ ቅድስተ ቅዱሳኑ ውስጥ። ጌታችን ኢየሱስ ክርስቶስ ሊቀ ካህናችን ነው በምንልበት ጊዜ ጳውሎስ ሊቀ ካህን ሆኖ ዘላለማዊ ሊቀ ካህንን ተሹሞ ወደ ሰማይ ወደ ቅድስ በእጅ ወዳልተሰራች ቤተ መቅደስ ውስጥ ገባ በሚልበት ጊዜ እኔና እናንተን፣ ሃሌሉያ እያንዳንዳችንን፣ አንቺን፣ ወንድም፣ አንተን፣ እኔን ተሸክሞ ወደዛ ወደ ተቀደሰው ስፍራ ካህኑ እንዳስገባን መጽሐፍ ቅዱሳችን ይናገረናል። ስለዚህ ክርስቶስ ኢየሱስ ሊቀ ካህን ሆኖ ለእኛ ሊታይ ዋጋ እንደከፈለ የገዛ ደሙን ይዞ የጥጃዎችን የበጎችን ደም አይደለም፣ የገዛ ደሙን ይዞ ወደዛ ገባ፣ በእግዚአብሔር ቀኝ ቆመ። ከዛ በኋላ እኔና እናንተ ከዚህ ምድር ሆነን ጌታችን ኢየሱስ ክርስቶስን የግል አዳኝ አድርገን ስንቀበል ኃጢአታችንን ሁሉ ተሸክመሃል፣ በመስቀል ላይም ዋጋውን ከፍለሃል ብለን አምነን በምንቀበልበት ጊዜ የዛን ጊዜ ክርስቶስ እኔና እናንተ በሰማይ ተቀባይነት እንድናገኝ በአፊት ይዞን ይቀርባል። ለዛን ጊዜ ያሳውቃል፣ እንዲህ ብሎ እነዚህ ሊጸድቁ ይገባቸዋል። ኃጢአተኞች አይደሉም? ምን ኃጢአተኞች ናቸው። ነገር ግን የኃጢአታቸውን ዋጋ የሚፈለገውን ፍርድ እና የሚፈለገውን፣ የሚከፈለውን ዋጋ እኔ ከፍዬላቸዋለሁ። ማረጋገጫውስ ምንድን ነው? ይኸው ደሜ የፈሰሰው ይኸው ደሜ የፈሰሰላት ይኸው ደሜ የፈሰሰለት ስለዚህ ዋጋው ተከፍሏል ብሎ ክርስቶስ ኢየሱስ ይህንን ያሳውቅልናል በሰማይ ሆኖ ሊቀ ካህናችን ሆኖ ብዙ ጊዜ አንዳንድ ምሁራንና አንዳንድ ሰዎች ይሄ ነገር ቅር ያሰኛቸዋል ይሄ ምንም ቅር ሊያሰኘን አይገባም ምክንያቱም ሊቀ ካህናችን ነው። ክርስቶስ ኢየሱስ የእኛን ኃጢአት የሚያሰርልልኝ ነው በሰማይ ሆኖ ይህንን ታላቅ ተግባር እያከናወነ መሆኑን ማመንና መቀበል ይኖርብናል። ይህንን ካልተቀበልን ክርስቶስ ሊቀ ካህን አይደለም፣ በደሞ አማካኝነት ከዋጋውን በመቅደስ ውስጥ በማቅረብ በሰማያዊ መቅደስ ውስጥ በማቅረብ ያስታረቀን አይደለም፣ አንቀበልም የምንል ከሆነ ደህንነትን እየጣልን ነው ያለ ነው። ወንድሞቼ እናቶቼ፣ አደገኛ ነገር ነው አደገኛ ነገር ነው። ስለዚህ ክርስቶስ የራሱን ደም ይዞ በአፊት ስለእኔና ስለእናንተ ዋጋውን የሚያሳይ በዛ አማካኝነት የሚያስታርቅንና ጻድቅ እንድንሆን እና የዳን እንድንሆን የሚያረጋግጥልን ሊቀ ካህናችን ጌታችን ኢየሱስ ክርስቶስ ነው። በጥንት ጊዜ እስራኤላውያን በዘጸአት መጽሐፍ ላይ ለሙሴ ለመጀመሪያ ጊዜ እግዚአብሔር ቤተ መቅደስ እንዲሰራ ሲያዘው በዚህ አይነት መንገድ ነበረ ቤተ መቅደሱን የሰራው እና በጣም አድርጎ ነው የሚናገረው። እግዚአብሔር ለሙሴ ወደ ተራራ ላይ ያወጣው። ከዛ በኋላ ዮሐንስ አሁን ራይ ያየነ ያለው እና ልክ ዮሐንስ ራይ እንደሚያይ አይነት እሱም በራይ የሰማይን ቤተ መቅደስ ገልጾ አሳየው። ተጠንቅቀ ተመልከት አለው። ተጠንቅቀ ተመልከት ምክንያቱም እያንዳንዱ ነገር ስህተት እንዳይኖረው ባየኸው መሰረት በጥንቃቄ ስራው ብሎ የሰማይን ቤተ መቅደስ ሞዴሉን አሳየውና እሱ ደግሞ ያንን በምድር ላይ ይሰራ እና ሲሰራ ሳለ ቤተ መቅደሱ እንደምታዩት ዙሪያውን ታጥሯል። አጥር አለው። ከዛ የቤተ መቅደሱ በር አለ፣ አንድ በር ነው ያለው። መግቢያው በር አንድ ነው። እሱም፣ በበሩ ኃጢአተኛው ሰው ኃጢአት በሚሰራበት ጊዜ ወይም ኃጢአቱን ሊናዘዝ ሲፈልግ ንጹሕ የሆነች እና ምንም ነቁጣ የሌለባትን በግ ይዞ በዚህ በበር ይገባል። ከዛ በኋላ በካህኖቹ አስተናጋጅነት አማካኝነት እጁን ጭኖ ኃጢአቱን ንጹሕ በሆነችውና የዋህ በሆነችው በግ ላይ ኃጢአቱን ይናዘዛል። ከዛ በኋላ ኃጢአቱ ከሱ ወደ በጓ ይተላለፋል። ስለዚህ በጓ ወንጀለኛ ትሆናለች። ያቺ ንጹሕ ምንም ማታውቅ በግ ከዛ በኋላ ትታረዳለች። ከዛ ከታረደች በኋላ መስዋዕት የሚሆነው ስጋ መስዋዕት ይሆናል። ደሙን ግን ካህኑ ይዞት ወደ መቅደስ ውስጥ ይገባል። ከመግባቱ በፊት ግን እዚህ ጋር የሚፈጽማቸው ስርዓቶች አሉ። እዚህ መታጠቢያ ሳህን አለ። በዛ መታጠቢያ ሳህን ይታጠባል፣ ራሱን ያነጻል። ከዛ በኋላ ወደ ቤተ መቅደስ ውስጥ ይዞ ይገባል እና ወደ ውስጠኛው ቤተ መቅደስ ውስጥ ይዞ ይገባል እና መጽሐፍ ቅዱስ ሲናገረን ሳለ ቤተ መቅደሱ ዋናው ቤተ መቅደስ የመጀመሪያው ግቢው ራሱ የጉባኤ ቦታ ይባላል። አንድ ክፍል ነው። ሶስት ክፍል አለው የሚባለው ከሱ ጭምር መሆኑ ነው። ከዛ በኋላ ወደ ድንኳኑ ውስጥ በገባን ጊዜ ውስጠኛው መቅደስ በሁለት የተከፈለ ነው። በሁለት የተከፈለ ነው። ህብራውያን ምዕራፍ 9 ቁጥር ሁለት እንደዚህ ይላል። የመጀመሪያዊቱ ድንኳን ተዘጋጅታ ነበርና እርሷም ቅድስ በምትባለው ውስጥ መቅረዝና ጠረጴዛ የመስዋዕቱም ህብስት ነበረባት፣ ይላል እና ሁለት ክፍሎች አሉ። እቺ የመጀመሪያዋ ክፍል ቅድስት ትባላለች። በዚች ቅድስት በምትባለው ክፍል ውስጥ ሶስት ነገሮች አሉ። አንደኛ መቅረዝ አለ፣ ሁለተኛ እብስት የሚቀመጥበት ጠረጴዛ አለ፣ ሶስተኛ የዕጣን መሰዊያ። እነዚህ ሶስት ነገሮች በመጀመሪያው ክፍል በመቅደሱ ውስጥ እናያለን። እና የቤተ መቅደሱ ሁለት ክፍሎች ስንመለከታቸው እነዚህን ይመስላሉ። የመጀመሪያው ክፍል ቅድም እንደነገርኳችሁ ሶስት ነገሮች ያሉት መቅረዙ፣ ውስጡ እና የዕጣን መሰዊያው ስፍራ እንደሆነ እንመለከታለን። ሁለተኛው ክፍል ከመጀመሪያው ቅድስት ከምንለው ክፍል በመጋረጃ የተከለለ ክፍል ነው። ውስጠኛው ክፍል ቅድስተ ቅዱሳን ይባላል። በቅድስተ ቅዱሳን ውስጥ ታቦቱ ነው ያለው፣ ታቦቱ ነው ያለው። በመጀመሪያው ክፍል ግን ሄደን በምንመለከትበት ጊዜ ሶስት ነገሮች አሉ። አሁን እንደምታዩት ይሄኛው መቅረዙ ነው። ይሄ ዕጣን መሰዊያው ነው። ይሄኛው ደግሞ እብስቱ ነው። እነዚህ ሶስት ነገሮች ከመጀመሪያው ጀምሮ ሄደን በምንመለከትበት ጊዜ ከነዚህ ሶስት ነገሮች ኃጢአተኛው ይዞት የሚመጣው በግ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ክርስቶስ ኢየሱስን ይወክላል ማለት ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እንደተጠቀሰው ማለት ነው። ስለዚህ ያ በግ ነው፣ የዋህ በግ፣ ኃጢአት የሌለበት በግ። ጌታ ኢየሱስ ክርስቶስ የሁላችንን ኃጢአት በእርሱ ላይ አኖረበት ይላል ኢሳይያስ 53። ከዛ በኋላ ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቶቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተመትቶ ከሕያዋን ምድር ተወገደ። ይላል ኢሳያስ ምዕራፍ 53 ቁጥር 8። ሄደን በምናነብበት ጊዜ ያ በግ ጌታችን የኢየሱስ ክርስቶስን ይወክላል። ከዛ በኋላ ወደ ውስጠኛው ክፍል በምንገባበት ጊዜ ሶስት ነገሮች አሉ ብለናል። የመጀመሪያው መቅረዙ ነው። መቅረዙን በምንመለከትበት ጊዜ ክርስቶስ ኢየሱስን ይወክላል። እሱ የዓለም ብርሃን ነው። ጌታችን የኢየሱስ ክርስቶስ የዓለም ብርሃን። መቅረዙ የዓለም ብርሃን የሆነውን ክርስቶስን ይወክላል። እንደገና እብስቱ እኔ የህይወት እንጀራ ነኝ ይላል የህይወት እንጀራ ነኝ እብስቱ ወይም እንጀራው የክርስቶስ ኢየሱስን እሱም ይወክላል እንደገና እጣኑ እጣኑ የቅዱሳን ጸሎት ወደ ሰማይ የሚያደርገውን የቅዱሳን ጸሎት ይወክላል ጸሎትን ይወክላል መጽሐፍ ቅዱሳችን ወደፊት ይህንን በሚመለከት የገፋን በምናጠናበት ጊዜ በዝርዝር እንመለከታለን እና ዕለት ዕለት ካህናቶች በመጀመሪያው ክፍል ከዚህ ከመጋረጃው ወዲህ ባለው ታቦቱ በሌለበት በእነዚህ ሶስት ነገሮች ባሉበት ክፍል ገብተው ዕለት ዕለት ያገለግሉ ነበረ። ካህናቶች ሊቀ ካህኑ ብቻ ግን ሊቀ ካህኑ ብቻ ግን በዓመት አንድ ቀን መጋረጃውን ከፍቶ በውስጠኛው ታቦቱ ባለበት ክፍል ገብቶ የቤተ መቅደሱንን የህዝቡን ኃጢአት ሁሉ ያሰርይ ነበረ። ሊቀ ካህኑ ሁለቱንም ክፍል የማገልገል ስልጣን አለው። በሁለቱም ክፍል ውስጥ ያልፋል። በሁለቱም ክፍል ውስጥ ይመላለሳል። ስለዚህ አሁን እንደምንመለከተው ዮሐንስ ክርስቶስ ኢየሱስን የተመለከተው ቅድም እንዳነበብነው በመቅረዞቹ መካከል ሆኖ ነው የተመለከተው። በመቅረዞቹ መካከል ሆኖ ነው የተመለከተው። ይህ ማለት በመጀመሪያው ክፍል በቅድስት ውስጥ ክርስቶስ ኢየሱስ በመቅረዞቹ መካከል ሆኖ እንደተመለከተው እንመለከታለን። ይህ እርግጥ ነው። ክርስቶስ ኢየሱስ ሊቀ ካህን አይደለም ብሎ የሚያስተምር ካለ መጽሐፍ ቅዱስን እየተቃረነ ነው ያለው ማለት ነው። መጽሐፍ ቅዱስን አልተቀበለም ማለት ይቻላል። ምክንያቱም በጣም በጣም ዋና ነገር እንደሆነ ጳውሎስ ይናገራል። በዕብራውያን ምዕራፍ ስምንት ቁጥር አንድ ላይ ከተናገርነውም ዋና ነገሩ ይህ ነው በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህን አለን። ኢየሱስ ይሄ ኢየሱስን ዝቅ የማድረግ ጉዳይ አይደለም። ብዙዎች ይመስላቸዋል። አይ እሱ ንጉሥ ነው እንጂ እሱ አምላክ ነው እንጂ፣ እንዴት ሊቀ ካህን ነው ትላላችሁ? ብለው ያስባሉ። ነገር ግን ክርስቶስ ሊቀ ካህናችን ነው። ሊቀ ካህናችን ካልሆነ በመስቀል ላይ የፈጸመው ስራ፣ መስቀል ላይ መሞቱ፣ ኃጢአታችንን ዋጋ መክፈሉ ፍጻሜ የሚያገኘው በሰማይ ሊቀ ካህን ሆኖ በቅድስተ ቅዱሳን ውስጥ ገብቶ ሲያሰርይና በዛ ደም አማካኝነት ነፃነታችንን ሲያውጅልን ብቻ ነው። ፍጻሜው ቤተ መቅደሱ ውስጥ ገብቶ ካህን ሊቀ ካህን መሆኑ ነው። ስለዚህ ዮሐንስ ይህ እርግጥ እንደሆነ በትክክል ተመልክቷል። በራ ዮሐንስ ምዕራፋን ቁጥር 12 እና 13 ይህን የሚያነቡ የተባረኩ ናቸው ስለሚል አነባዋለሁኝ። የምትሰሙም የተባረካችሁ ናችሁ። የተናገረኝንም ድምፅ ለመስማት ለማየት ዞር አልኩ። ዞርም ብዬ ሰባት የወርቅ መቅረዞች አየሁኝ። በመቅረዞቹም መካከል የሰው ልጅ የሚመስለውን አየሁ። እርሱም እስከ እግሩ ድረስ ልብስ የለበሰ ደረቱንም በወርቅ መታጠቂያ የታጠቀ ነበረ ይላል። ዋው ዮሐንስ ክርስቶስ ኢየሱስን ሊቀ ካህን ሆኖ በሰማይ በመቅረዞቹ መካከል የሊቀ ካህንነት ልብስ ለብሶ ጠቅላላ በበፍታ እስከ እግሩ ድረስ ለብሶ ወገቡን በወርቅ መታጠቂያ ታጥቆ አይቶታል አይቶታል ወንድሞቼና እናቶቼ አይቶታል የእኛ የደህንነት ጉዳይ በሰማይ ተረጋግጧል ዮሐንስ ምስክር ነው። ከፍጥሞ ደሴት ሆኖ ይህንን አረጋግጦልናል። በዕብራውያን ምዕራፍ 9 ቁጥር 11 እና 12 ጳውሎስ ይህንን ነው የሚያረጋግጥልን። ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀካህን ሆኖ በምትበልጠውና በምትሻለው በእጅም ባልተሰራችው፣ ማለትም ለዚህ ፍጡር ባልሆነችው ድንኳን የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅዱስ ወደ ቅድስት በገዛ ደሙ ገባ እንጂ፣ በፍየሎችና በጥጃዎች ደም አይደለም። በገዛ ደሙ ገባ። የድሮ ካህናቶች ለራሳቸውም፣ ለሕዝቡም፣ ለካህናቱም፣ ቤተመቅደሱንም መቅደሱንም ለማሰረይ የድሮ ካህን ምን ይዞ ይገባ ነበር? ደም ይዞ ይገባ ነበር። ደም ሳይዝ አይገባም ነበር። በዕብራውያን ምዕራፍ 9 ቁጥር 7 ላይ እንደዛ ይላል። በሁለተኛይቱ ግን ሊቀ ካህኑ ብቻውን በአመት አንድ ጊዜ ይገባል፣ እርሱም ስለ ራሱና ስለ ሕዝቡ ስህተት የሚያቀርበውን ደም ሳይዝ አይገባም ነበር፣ አይገባም ነበር። ጌታችን ኢየሱስ ክርስቶስ ለእርሱ ደም አያስፈልገውም፤ ምክንያቱም ፍጹም ነበረ፣ ጻዲቅ ነበረ፣ ነቁጣም አልተገኘበትም። ስለዚህ ለእኔና ለእናንተ ግን የራሱን ደም በመቀራኔው መስቀል ላይ አፍሶ ያንን ይዞ ወደ ተሻለውና ወደምትበልጠው ወደ ሰማያዊ ቤተ መቅደስ እንደገባ እንመለከታለን። ክርስቶስ አሁን በሰማያዊ ቤተ መቅደስ ነው፣ ስለ እኔና ስለ እናንተ እየታየ መማለድ የሚለውን ብዙ ጊዜ ቃሉ ትንሽ አሻሚ ነው። ማስታረቅ ብንለው የበለጠ ይሆናል። ምክንያቱም ክርስቶስ ፈቅዶ ነው እኮ ማንም አልጠየቀውም፣ ወይም ማንም አላ አለመነውም እግዚአብሔርም ተለምኖ አይደለም። ነገር ግን ማንም ሳይጠይቀው ነው ለእኔና ለእናንተ ክርስቶስ ኢየሱስን ልጁን፣ አንድ ልጁን የላከልን። ስለዚህ መማለድ የሚባለው ነገር የለም። ነገር ግን እዚህ ላይ የምንመለከተው ትልቁ ነጥብ ምንድን ነው? ማስታረቅ የሚለውን ነው የምንመለከተው። ለማስታረቅ ደግሞ ዋጋ መከፈል አለበት። ዋጋ ሳይከፈል እንዲሁ ልንታረቅ አንችልም። ክርስቶስ ያንን ዋጋ ነው በመስቀል ላይ የከፈለው። ስለዚህ ዛሬ በሰማይ ክርስቶስ ኢየሱስ በእጅ ባልተሰራችው ቅዱስ በሆነችው በዛች ቤተ መቅደስ ውስጥ እኔና እናንተን በደሞ አማካኝነት እያስታረቀን እንደሆነ ቃሉ ይናገረናል። እነሆ ያንን ስራ ይጨርሳል፣ በቅርቡ ይጨርሳል። ከጨረሰ በኋላ ከቅድስተ ቅዱሳኑ ይወጣል። በደመና ሆኖ በደመና እንደሄደ እነሆ ከደመና ጋር ይመጣል። አይን ሁሉ የወጉትም ያዩታል። የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። እነሆ በቶሎ ይመጣል። እነሆ በቶሎ እመጣለሁ አለ በራ ዮሐንስ ምዕራፍ 22 ቁጥር 12 ላይ እናንብበው። ስናነባው እንባረካለን። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። ወንድሞቼ እና እህቶቼ ክርስቶስ ለእያንዳንዱ እንደ ስራው የሚከፍለው መቼ ነው? በሚመጣበት ጊዜ ነው። የዛን ጊዜ ነው። አሁን አይደለም። ብዙዎች አሁን ሰዎች በገነት ውስጥ ዋጋ ተከፍሏቸው እየተደሰቱ ነው፣ ፌሽታ እያደረጉ ነው ብለው ያስተምራሉ። መጽሐፍ ቅዱስ ግን አይልም። መጽሐፍ ቅዱስ የሚለው እነሆ በቶሎ እመጣለሁኝ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ። የዛ ጊዜ ነው ዋጋ ይዤ የምመጣው ነው የሚለው እንጂ አሁን ተከፍሎት የሚደሰት በገነት ፌስታ እያደረገ የተቀመጠ የሚል መጽሐፍ ቅዱስ አያስተምርም። አሁን በሲኦል ውስጥ እየተቃጠሉ መከራ እያዩ ያሉ ሰዎች እንዳሉ፣ ኃጢአተኞች እየተቀጡ እንደሆኑ የሚናገሩና የሚያስተምሩ አሉ። መጽሐፍ ቅዱስ ግን እንደዚህ አያስተምርም። መጽሐፍ ቅዱስ እነሆ በቶሎ እመጣለሁ፣ የዛን ጊዜ ለእያንዳንዱ እንደ ስራው ዋጋ መጠን እከፍለዋለሁ የሚለው ክርስቶስ ሲመጣ በመጨረሻ እንጂ አሁን እንዳልሆነ መጽሐፍ ቅዱስ ይናገረናል። በነበረን ቆይታ እንደተባረካችሁ ተስፋ እናደርጋለን። ቀጣዩን ክፍል ሳምንት ይዘን እንደምንቀርብ ቃል እንገባለን። ለሚኖራችሁ ማንኛውም አስተያየት የስልክ መስመራችንን 011551199 የመልእክት ሳጥን ቁጥራችንን ዓለም አቀፍ አድቬንቲስት ሬዲዮ የፖስታ ሳጥን ቁጥር 145 አዲስ አበባ በማለት ደውሉልን፣ ጻፉልን ስንል ልናስተናግዳችሁ በደስታ በመጠባበቅ ነው። ጌታ ኢየሱስ ይባርካችሁ።